ተክለዝጊ፣ ትሰማኛለህ? አዎ፣ በደንብ አድጌ እሰማለሁ ነጋሽ። እሺ፣ የኢጣሊያ ባህር ጠባቂ ጦር ትናንትና ከስድስት ሺህ በላይ ስደተኞች ከሊቢያ የሜዲትራንያን ባህር አቋርጠው ወደ አውሮጳ ለመጓዝ ሲሞክሩ ከመስመጥ ማዳኑን አስታውቋል። የስደተኞቹ ትክክለኛ ቁጥር ምን ያህል ነው? የቱጋ ነው? ምን ላይ ነው ያሉት? አዎ፣ ነጋሽ። የጣሊያን የባህር ጠረፍ ጠባቂዎች እንግዲህ በሊቢያ ባህር ዳርቻ ሳይሆን በጣሊያን የዜና አውታሮች ግን በሲሲሊ ባህር ዳርቻ ችግር ላይ የወደቁ ስድስት ሺህ አምስት መቶ ስደተኞች ባህር ውስጥ ከመስጠም መታደጋቸው ታውቀዋል። ስደተኞቹን እያዳኑ የኤውሮጳ ድንበር ጠባቂ ፍሮንቴክስ የሚባለው ተቋም እና የመንግስት ያልሆኑ ሰብአዊ ድርጅቶች ባለሙያዎች በዚሁ በነፍስ አድን ተግባር መተባበራቸውም ተገልጠዋል። ይህ በዚህ እንዳለ ሆኖ ኢንተርፕራይዝ የተባለች የኖርዌይ መርከብ ሰባት መቶ ሀያ ስደተኞች እና ሁለት አስከሬኖች ይዛ ከቀትር በኋላ በደቡባዊ ጣሊያን ፑሊያ ክልል ብሪንዲዚ ወደብ ከተማ ትገባለች ተብላ እንደምትጠበቅ የከተማይቱ ከንቲባ አንጀላ ካርሉቾ መግለጫ ሰጥተዋል። ትናንትና እዚህ የደረሰን ዜና የሮይተር ዜና ነው። ከሊቢያ ጠረፍ ላይ ነው የኢጣሊያ ባህር ኃይል 6500 ስደተኞችን አዳነ የሚባለው ስፍራው ብዙ አያጠያይቅም። ሲሲሊያ ጠረፍ ላይም ይሁን የሊቢያ ጠረፍ ብዙ የሚራራቅ አይደለምና። ግን እንዲያው እነዚህ ሕይወታቸው የዳነው ስደተኞች የየት ሀገር ናቸው ተብሎ ይታመናል? እንግዲህ ስደተኞቹ ስለ ስደተኞቹ ዜግነት በዝርዝር የተሰጠ የለም። እኛ የደረሰን ዘገባ እንዳየሁት ከሆነ ግን ከሰሐራ በስተ ደቡብ የሚገኙ የአፍሪቃ ሀገራትና የሶሪያ ዜጎች መሆናቸው ተጠቁመዋል። አሁን ኢጣሊያ ገቡ ማለት ነው። እንግዲህ የኢጣሊያ ባህር ኃይል ሕይወታቸውን ካዳነ ከዛ በኋላ ምን ይሆናል? የወደፊት እጣፈንታቸው ምንድን ነው? ያው እንደተለመደ ነው እንግዲህ የሚሆነው። ደቡባዊ ጣሊያን ከገቡ በኋላ ሲሲሊ ከገቡ በኋላ ወይም በሌሎች ወደቦች ከገቡ በኋላ ወደ ተለያዩ የስደተኞች መጠለያ ይላካሉ። ወደ ተለያዩ የሀገሪቱ ክልሎች ነው የሚላኩት። ስደተኞቹ በፍጹም እዛ ለመቆም የማይፈልጉም፣ ከዚያም እንደተለመደ ወደ ሰሜን ኤውሮጳ ለመሸሽ ይሞክራሉ። ወይም የሚቀበላቸው ሀገር ከተገኘ በህግ ይዘዋወራሉ እንደማለት ነው። ወደ ሌላ ዜና ልውሰድህ። የኢጣሊያው ጠቅላይ ሚኒስትር ሚቲዮ ሬንሲና የጀርመኗ መራሄተ መንግስት አንጌላ ሜርክል ነገ ኢጣሊያ ውስጥ ተገናኝተው በተለያዩ ጉዳዮች ላይ ይመክራሉ የሚል ዘገባ ደርሶናል። በምን በምን ጉዳይ ላይ ይነጋገራሉ ተብሎ ነው የሚጠበቀው? እንግዲህ የጣሊያን ቤተ መንግስት የዜና ምንጮች እንደዘገቡት ነገ ጠቅላይ ሚኒስትር ማቴዎ ሬንሲ እና የጀርመን ቻንስለር ኤንግላ ሜርክል የውጭ ጉዳይ፣ የመከላከያ፣ የሀገር ግዛት፣ የፋይናንስ፣ የኢኮኖሚ ሚኒስትሮቻቸው አስከትለው በመካከለኛው ጣሊያን ማረኔሎ ከተማ ላይ እንደሚሰበሰቡ ተነግረዋል። በትክክል ስለምንድን ነው የሚያወሩት የተባለ ነገር የለም። ሆኖም ግን የስደተኞች ጉዳይ አንስተው ሀሳብ እንዲለዋወጡ ይጠበቃሉ። በጣም አመሰግናለሁ ተኽለዝጊ ገብረ ኢየሱስ ስለሰጠህን አስተያየት እም አመሰግናለሁ ነጋሽ።